ብሩንዲ የአፍሪካ ህብረት ወደ ሀገሪቱ ለመላክ አስቦት የነበረውን አምስት ሺህ አባላትን ያቀፈ የሰላም ጠባቂ ኃይልን እንደማትቀበል አስታወቀች። ሀገሪቱ ወደ እርስ በርስ ጦርነት እያመራች ነው የሚለውን ስጋት መሰረት በማድረግ ነበር የአፍሪካ ህብረት ሰላም ጠባቂ ኃይል ለመላክ ማሰቡን ባለፈው ሳምንት የገለጸው የብሩንዲ ብሔራዊ ጸጥታ ካውንስል። ፕሬዚደንት ፒየር እንኩርንዚዛ እና መላ ካቢናቸው ሊላክ የታቀደውን ሰላም ጠባቂ ኃይል እንደማይቀበሉ ትላንት ማክሰኞ አስታውቀዋል። የብሩንዲ ፓርላማ እንደ ወራሪ ኃይል ይታያል ሲል ባለፈው ሰኞ ተናግሮ ነበር። የብሩንዲ የውጭ ጉዳይ ሚኒስትር የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር የሰጧቸውን መግለጫ አጣቅሶ ባልደረባችን ጀምስ ባቲ ያጠናቀረው ዘገባ አለ። ሰለሞን አባቴ ያቀርበዋል። ባለፈው አርብ የአፍሪካ ህብረት አምስት ሺህ ሰው ያለው ጦር ብሩንዲ ላይ ለማስፈር ወስኖ ነበር። ሰበቡም ብሩንዲ ወደ አዲስ የእርስ በርስ ብጥብጥ እየተንሸራተተች ነው የሚል ነው። ከትናንት በስቲያ ሸንጎ የተቀመጠው የብሩንዲ ፓርላማ ታዲያ ያንን ሰላም ጠባቂ እንዲሆን የህብረቱ የሰላምና የደህንነት ምክር ቤት ያሰበውን ኃይል ወራሪ ጦር ተብሎ እንደሚቆጠር አስጠንቅቋል። ትናንት ደግሞ የብሩንዲ ብሔራዊ የደህንነት ምክር ቤቱ ያንን የአቃቤ ሰላም ተልዕኮ ሐሳብ አውግዟል፣ ውድቅ አድርጓል። ይህ ምክር ቤት ፕሬዚደንቱን ፔርን ኩሩንዚዛንና መላ ካቢኔያቸውን የሚያቅፍ ነው። የብሩንዲ የውጭ ጉዳይ ሚኒስትር አለን ኛሚትዋ እኛን ሳታማክሩ ያሳለፋችሁት ውሳኔ የዲፕሎማሲን በጎ ተግባር የሚጻረር ነው ብለውታል። በጦሩ መሰማራት ጉዳይ ላይ የብሩንዲ መንግስት ሀሳቡን መስጠት እንደሚኖርበት በሰላምና ደህንነት ምክር ቤቱ ውሳኔ ላይ መደንገጉን የምታስታውሱ ይመስለኛል። እንደ እውነቱ ውሳኔው ራሱ የቡሩንዲን መንግሥት የሚያቅፍ መሆኑ እርግጥ ነው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስቱስ ሞዌንቻ ግን ሰሞኑን ለቪኦኤ በሰጡት መግለጫ የሰላምና የደህንነት ምክር ቤቱ ውሳኔው ላይ ከመድረሱ በፊት የብሩንዲን መንግስት ሐሳብም ያዳመጠና ግምት ውስጥ ያስገባ መሆኑን አመልክተዋል። ምንም እንኳ ብሩንዲ የህብረቱ የሰላምና የደህንነት ምክር ቤት የታህሳስ ሰብሳቢ ሊቀመንበር ብትሆንም እንድንመክርበት ጨርሶ አልተደረግንም ብለዋል። የብሩንዲው የውጭ ጉዳይ ሚኒስትር ኛሚትዋ በሌላ በኩል ደግሞ የማንኛውም መንግስት ሥራ የዜጎቹን ደህንነት መጠበቅ ነው ያሉት የህብረቱ ምክትል ሊቀመንበር ሞወንቻ ሰዎች ብሩንዲ ውስጥ እየሞቱ እንዳሉ ግልጽ ነው። ሰው በየመንገዱ እየተገደለ ነው። ከአንዳንድ የቡጁምብራ ጎዳናዎች አስክሬን እየተነሳ ነው። የአፍሪካ ህብረትን ኃላፊነት ካስተዋልክ ደግሞ ተግባሩ አደጋን መከላከልና የሰዎችን ደህንነት መጠበቅ ነው ይህ እንደ እውነቱ የማንኛውም መንግስት ኃላፊነት ነው። ይህ ግን እየተደረገ አይደለም። ሁኔታው እንዲህ የሚቀጥል ከሆነ የአፍሪካ ህብረትና ዓለም አቀፉ ማኅበረሰብ ሁኔታው ወደ ዘር ፍጅት የሚያመራ ከሆነ ፍጅት ሲጠነሰስና ሲንተከተክ እጆቻቸውን አጣጥፎ አይመለከቱም። የብሩንዲው የውጭ ጉዳይ ሚኒስትር አለን ኛሚትዋ ግን ከዚህ የመወንቻ መልእክት ጋር ፈጽሞ አይስማሙም። ቡሩንዲ ውስጥ አሁን እየታየ ያለው ሁኔታ ወደ ፍጅት እያመራ ነው የሚባል ቋንቋ ጦር ወደ ቡሩንዲ ለመላክ የሚያስቡ ሰዎች ሴራ ነው ብለውታል። ቡሩንዲ ውስጥ ችግር መኖሩን ክደን አናውቅም ያሉት የውጭ ጉዳይ ሚኒስትሩ ኛሚትዋ፣ አመፅ ብለው የጠሩትን መነሳሳት ግን በቁጥጥር ስር የማዋል እርምጃዎችን Was the